صفاء <applause> في ኢትዮጵያውያን አዲስ ዓመታቸውን ለማክበር በሚዘጋጁበት ጊዜ ያለፈው ዓመት መጨረሻ የመጪው ዓመት መዳረሻ መሸጋገሪያ የሆነችው ጳግሜትን ከያዘን ዛሬ ሁለተኛ ቀናችን ላይ ነው። ይች ወር በኢትዮጵያውያን የቀን መቁጠሪያ ላይ ብቻ ስያሜ ተሰጥቷት ራሷን ችላ የምትቆም በመሆኗ ኢትዮጵያን የ አስራ ሶስት ወር ጸጋ የምትባልበትን ስያሜን እንድታገኝ ምክንያት ሆናለች። ዛሬ በዓለማችን ላይ የራሳቸው የተለየ የቀን መቁጠሪያ አላቸው ከሚባሉ አገራት አንዷ ኢትዮጵያ ብትሆንም በተያያዥ እንደ ቻይና፣ ኢራን፣ እስራኤል፣ አፍጋኒስታን፣ ኔፓል ታይላንድና ሳውዲ አረቢያ በዓሎቻቸውን እንዲሁም ደግሞ ሀይማኖታዊ ስርዓቶቻቸውን ለማስፈጸም የሚጠቀሙባቸው የራሳቸው የቀን መቁጠሪያዎች አሏቸው። እንደ ባለሙያዎቹ ገለጻ ከሆነ የቀን መቁጠሪያ ስሌትን ማዘጋጀት ጥልቅ የሆነ እውቀትንና የበርካታ ባለሙያዎችን ጥምረት የሚጠይቅ የፀሐይንና የጨረቃን ብሎም የከዋክብትን ውደት የማወቅና የመተንተን እውቀትን የሚጠይቅ በመሆኑ በርካታ የዓለማችን ሀገራት በተለይም ጥንታዊ የሥነ ፈለክ ምርምር የሌላቸው ሀገራት ቀድሞ በሌሎች የተዘጋጁ የቀን መቁጠሪያዎችን እየተቀበሉ ወይም እየወረሱ ሲገለገሉ ቆይተዋል። ኢትዮጵያን ጨምሮ ቀደም ሲል የተጠቀሱት ሀገራት ግን የሀገር ውስጥ ጉዳያቸውን ባዘጋጇቸው የቀን መቁጠሪያዎቻቸው ዛሬም ድረስ እየተጠቀሙ ይገኛሉ። ቀናትን ስናስብ የአንድ ዓመት 365 ቀናት፣ የአንድ ቀን 24 ሰዓት፣ የአንድ ሰዓት 60 ደቂቃዎች፣ የአንድ ደቂቃ 60 ሰከንድ። በእርግጥስ ሁል ጊዜ ዑደታቸውን ጠብቀው ይሄዳሉ ብለን ስንጠይቅ የባለሙያዎቹ ምላሽ አይሄዱም የሚል ነው። በየዕለቱ የሚኖሩት ሽርፍራፊ ሰከንዶችና ደቂቃዎች በአንድ ቀን ውስጥ 24 ሰዓት ብቻ ሳይሆን ከዚያም በላይ ደቂቃዎች በተጨማሪ መኖሩን ያመለክታሉ። ኢትዮጵያውያን ጥበብት እነዚህን ሽርፍራፊ ሰከንዶች በአንድ ላይ ሰብስበው ወደ ጳጉሜ አስገብተው አገራችንን የአስራ ሶስት ወር ጸጋ እንድትሆን አብቅተዋል። ሌሎች አገራትም እነዚህን ሽርፍራፊ ሰከንዶች በመሰብሰብ ሁሉም ወራቶች በሰላሳ ቀናት እንዳያልቁ ምክንያት ሆነዋል። የቀን አቆጣጠርንና ጳግሚትን በተመለከተ ለመንደርደር ያህል ይህንን ካልን፣ ይህንን ሀሳብ በዝርዝር ያስረዱን ዘንድ ወደ ጋበዝ ናቸው እንግዶቻችን እንለፍ። መጋቢ ሚስጢር ቀሲስ ስንታየ ሀባተ በምስራቅ አውስትራሊያ ሀገረ ስብከት የሜልበርን ምዕራፈ ቅዱሳን ተክለ ሃይማኖት ቤተ ክርስቲያን አስተዳዳሪ፣ እንዲሁም መጋቢ ጥበብ ቀሲስ ቴድሮስ ጌታቸው፣ የሜልበርን ደብረገነት ቅዱስ ሚካኤል ቤተ ክርስቲያን አገልጋይ። በቅድሚያ እንኳን ለአስራ ሶስተኛዋ ለኢትዮጵያ የመጨረሻው ወር ለሆነችው የጳጉሜ ወር በሰላም አደረሳችሁ ላለሁኝ። በዚህ አጋጣሚ ለዚህ ውይይት ፈቃደኛ ሆናችሁ ሁለታችሁም ስለተገኛችሁልን በኤስቢኤስ የአማርኛ ቋንቋ ዝግጅት ክፍል ስም ምስጋናችንን አቀርባለሁኝ። እኛም እናመሰግናለን ማታልጃችን አንቺንም ከሶስተኛው ወራችን በጤና አደረሰሽ። አሜን አሜን። ዛሬ ልንነጋገርበት የወደድኩት ርዕሰ ጉዳይ ምንድን ነው? የጳጉሜ ወር በኢትዮጵያውያን የቀን መቁጠሪያ ውስጥ ለአመታት የነበረ ከስያሜዋ ስንነሳና ምን ማለት ነው ጳጉሜ ማለት ነው። እግዚአብሔር ያርስትልን። ወይዘሮ ማርታ ይህን ፕሮግራም አዘጋጅተሽ እዚጋ ሀሳባችን ንቃ እንድናቀርቡ ስ ያፈልቅልን አመሰግናለሁ። ጳጉሜት የሚለው ወር የመጀመሪያ ወሯ ብዙ የሚያስገርም ነገር አላት። ምንድን ነው ትንሿ ወር ናት። በዓላት የማይውሉባት ወር ናት። የአምስት ቀን ብቻ በመሆኗ ከሌሎች ወሮች ቀኖቿ መጠን ደግሞ የሚቀይሩ ናት። ለምናያት ከሌሎቹ ኢትዮጵያ ወሮች በተለየ ስሟ ኢትዮጵያዊ ያልሆነ ወር ናት። እንደገና በሁለት ዘመናት መካከል የምትገኛ ሌሎቹ ቀናት በወር መካከል ሷ በዚህ አመት እና በሚቀጥሉ አመት መካከል ላይ የምትገኝ ወርናት በውጭ ቋንቋ፣ በእኛ ባልሆነ ቋንቋ የምትጠራ ብቸኛ ወርናት ጳጉሜ ማለት ከግሪክ የተወሰደ ቃል ነው። መነሻው ሄፓጎሜኔ ትባለች። ሄፓጎሜኔ ማለትም ደግሞ ተጨማሪ፣ ተውሳክ፣ ተረፍ፣ ትርፍ ማለት ነው እና አስራ ሶስተኛ ወር ማለት ነው። ቀንምላ ጳጉሜ ጭማሪ ተባለችው ሌሎቹ አስራ ሁለቱ ወራት ሰላሳ ሰላሳ ቀን ሲኖራት እሷ ግን አምስት ቀን በሶስት አመት በአራተኛው አመት ስድስት ቀን ትሆናለች። በስድስት መቶ አመት ደግሞ ሰባት ቀን ትሆናለች። ይሄም ሊሆን የቻለው ባህረ ሐሳብ በቁጥር የዘመን አቆጣጠር ትምህርት ዘርፍ ቤተክርስቲያናችን ነው። አመት በሚቆጠርበት ሰዓት በዘመን አቆጣጠራችን ውስጥ ካሉት ከእለት በታች የምንቆጥርባቸው መለኪያዎች አሉ። እነዚ መለኪያዎች ኬክሮስ፣ ካልኤት፣ ሳልሲት፣ ራብኤት፣ አምሲት እና ሳዲሲት ይባላሉ። እነዚህ ማለት እያንዳንዳቸው ሲከፋፈል፣ እለት ሲከፈል፣ ሰዓት ሲከፈል ደቂቃ ሲከፈል ሰኮንድ ሲከፈል የሚመጡ ሽርፍራፊዎችን ነው የሚያሳየው ማለት ነው። ስልሳ ሳዲሲት የሚባለው አንድ ሀሚሴት ይሆናል። ስልሳ ሀሚሴት አንድ ራቢት ይሆናል። ስልሳ ራቢት አንድ ሳልሲት ይሆናል። ስልሳ ሳልሲት አንድ ካልት ይሆናል። ስልሳ ካይ ደግሞ አንድ ኬክሮስ ይሆናሉ። ስልሳ ኬክሮስ አንድ ዕለት ማለት ነው። አንድ ኬክሮስ የሚባለው ሀያ አራት ደቂቃ ነው። አንድ ሴ ሆሰ ይባታ ደቂቃ እንግዲህ ወር ጳጉሜን ለማግኘት የሚረዳን እንግዲህ የየለቱን ልዩነታቸውን እነኝን ስንመለከት ነው። አለም ከዚህ በተጨማሪ ዓመት የሚቆጠረው በጨረቃና በፀሐይ ነው የሚቆጠረው። በፀሐይ ስንቆጥር የዓመቱ ወራት አስራ ሁለት ወራት ይሆናሉ። አስራ ሁለት ወራት እያንዳንዳቸው ሰላሳ ሰላሳ ቀን ይኖራቸዋል። ግን እነዚህ ሽርፍራፊዎች እንዳሉ ሆነው ማለት ነው። በጨረቃ ሲቆጠር ደግሞ አንድ አመት የሚባለው ሶስት መቶ ስልሳ አምስት ሳይሆን ሶስት መቶ ሀምሳ አራት ቀናት ይመጣሉ ትርፍ የሚያሳያል እና በፀሐይና በጨረቃ መካከል ያለው ልዩነት የምናይበሳት እንግዲህ አንድ ኬክሮስ ከሀምሳ ሁለት ካሌት ከሰላሳ አንድ ሳልሴት ይሆናል። ይህ ማለት አምስት ሰዓት ከአርባ ስምንት ደቂቃ ከአርባ ስድስት ካሌት ልዩነት ይኖራል ማለት መካከላቸው እና እነኚህ የጊዜ ሽረፍሻፊዎች ለምሳሌ ሰከንድ፣ ማይክሮ ሰከንድ እያኖርታች የሚሄዱ ሽረፍሻፊዎች በቤተ ክርስቲያን አቆጣጠም ብሎ ስለ ጎደለ ሞላ ስለ ተረፈ አልተቆጠረም የሚባል ነገር አባላለል እና ሳይነገሩ ነገር ግን በውስጥ የሚታወቁ ሽረፍሻፊዎች አሉ። እነዚህ ሽረፍሻፊዎች ሲጨምሩ፣ ሰአታቱ ሰኮንዶቹ ሲጨምሩ በአመት ውስጥ እነዚህም አምስት ዕለታት አራተኛው አመት ስድስት ይሆናል በስድስት መቶ አመት ደግሞ ሴኮንዶቹ ትንሾቹ ተደማምሮ ተደማምሮ ደግሞ ፓጉሜን ሰባት ያደርጓታል እና እንግዲህ እቺ ፓጉሜ የምትባ የምትባለው ታምረኛ በአል ናት ከዚህ በተጨማሪ እቺ እለት እቺ ወር አስራ ሶስተኛ ወራችን ተብላ የተቀመጠችው ፓጉሜን የሚቀጥለውንም አመት የምትወስነው ነገር አላት ለምሳሌ በቤተክርስቲያናችን አስተምሮ ጳጉሜ አምስት እለተ ምርያ ትባላለች። እለተ ምርያ እናት የምረት ቀን ናት። የተመረተች ቀን ናት። እቺ ጳጉሜ አምስት ቀን የምትውልበት የሚቀጥለውን አመት የልደት ቀን ተወስናል። ለምሳሌ ሁለት ሺ አስራ ሰባት ዘንድሮ ጳጉሜ አምስት የሚውለው ረቡዕ ነው። ስለዚህ ሁለት ሺ አስራ ስምንትን የልደት ቀን ትወስናለች። የልደት ቀን የሚቀጥለው ጳጉሜ አምስት ቀን በሆነችበት። ከዚያ እቺ አጭር የሆነች ወር ነገር ግን በሚቀጥሉ ወር ላይም ተጽዕኖ ብታሳድር ልዩ ጸባይ ያላት በመንፈሳዊ ወትም ደግሞ ብዙ በረከት የሚገኝባት ወርናት ና እንግዲህ ጳጉሜን ነው የምትመስለው። ባጭሩ ወደ መጋቢ ጥበብ ቀሲስ ቴድሮስ ስንለፍ ና እስቲ ውሯ በተለይ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ በየወሩ የሚመጡት ሰላሳ ቀናት የራሳቸው የሆነ ስያሜ ያለው ከአንድ ጀምሮ እስከ ሰላሳ ና እነዚህ የጳጉሜ አምስት ቀናት በእያንዳንዳቸው ቀን ያላቸው ሃይማኖታዊ ተግባር ምንድን ነው? በቤተ ክርስቲያን ውስጥ የሚከናወኑ ነገሮች ምንድን ናቸው? በእነዚህ ቀናቶች ውስጥ መልካም እህታችን ማርታ እግዚአብሔር አክብርልን። መጋቢ ሚኒስትር በስፋት ገልጸውታል። እንግዲህ በወር ውስጥ በእኛ በኢትዮጵያዊ ካላንደር በኢትዮጵያዊ ጊዜ ሰሌዳ መሰረት አንድ ወር ሰላሳ ቀን ነው። ይሄ የሆነበት ምክንያት በነገራችን ላይ መጽሐፍ ቅዱሳዊ መሰረት ያለው ነው። ያው ቤተክርስቲያናችን እያንዳንዱን ነገር ስትሰራ መጽሐፍ ቅዱስን መሰረት አድርጋ ነው ለዚህ ማስረጃ የሚሆንን መጽሐፍ ቅዱስ ላይ ወደ ኦሪት ዘፍጥረት ምዕራፍ ሰባትና ምዕራፍ ስምንትን ስናነብ በኖ ዘመን ስለነበረው የጥፋት ውሃ ሊቀ ነቢያት ሙሴ በጻፈው ክፍል ላይ ማለት ነው የጥፋት ውሃው ከሁለተኛው ወር እስከ ሰባተኛው ወር ድረስ ለመቶ ሀምሳ ቀናት እንደወረደ ይናገራል። እነዚህ የመቶ ሀምሳ ቀናት ወደ ወር ስንቀይራቸው አምስት ወራት ነው የሚሆኑት ከሁለተኛው እስከ ሰባተኛው ወር ስለሚል እያንዳንዳቸው ወደ ወር ስንቀይራቸው ደግሞ ሰላሳ ቀናት ይሰጡናል። እና አንድ ወር ሰላሳ ቀን መሆኑ በእኛ ቤተ ክርስቲያን ይሄ ስርዓት የተሰራው መጽሐፍ ቅዱስን መሰረት ባደረገው አቆጣጠር እንደሆነ እንመለከታለን። ወደ ጳጉሜ ወር ስንመጣ እንግዲህ የጳጉሜ ወር በኢትዮጵያ ካላንደር፣ በኢትዮጵያውያን ሊቃውንት በባህር ሐሳብ አቡሻህር፣ በድሜጥሮስ ቀመር መሰረት አስራ ሶስተኛ ወር ትባላለች ቋግሜ ብዙ ነገር የሚታሰብባት ወቅት ናት። ተጨማሪ እንደመሆኗ የመሸጋገሪያ ወቅት ናት። ከአሮጌው ዘመን ወደ አዲሱ ዘመን የምንሸጋገርበት ወቅት ነው። በዚች አምስት ቀናት በአራት አመት ደግሞ አንዴ ስድስት በምትሆነው የጳጉሜ ወር የሚታሰቡ ብዙ ነገሮች አሉ። የመጀመሪያው ጳጉሜ መሸጋገሪያ እንደመሆኗ ከአሮጌው አመት ወደ አዲሱ አመት መሸጋገሪያ እንደመሆኗ ከዚህ ከሚያልፈው አለም ወደማያልፈው አለም ከሚያልፈው ምድር ወደ የማያልፈው ዘላለማዊ ህይወት የምንሸጋገርበትን ነገረ ምጽአትን እናስብበታል። ጳጉሜ ወር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአመት ውስጥ ነገረ ምጽአት ከሚታሰብባቸው ቀናት መካከል እነዚህ የጳጉሜ ቀናት አንዱ ናቸው። በዚህ የጳጉሜ ወቅት ነገረ ምጽአት ይታሰባል። ዘላለም የምንኖርበትን አዲሲቱን ምድርንና እና አዲሲቷን ሰማይ ተስፋ የምናደርግበት ምሳሌ ተደርጎ ይወሰዳል። ከዛ በተጨማሪ ከጥንት ጀምሮ ባለው የቤተ ክርስቲያን ትውፊት ይህንን ወቅት ብዙ የቤተ ክርስቲያን አባቶች፣ እናቶች፣ ምዕመናን በአጠቃላይ በጾም ያሳልፉታል። ይሄ ጾም የፈቃድ ጾም ነው። ጾመ ዮዲት ይባላል። መነሻው መጽሐፍ ቅዱሳዊ ነው። በመጽሐፈ ዮዲት ምዕራፍ ሁለትና ምዕራፍ አራት ላይ ስናነብ ዮዲት እንደ ጾመችው ይናገራል መጽሐፍ ቅዱስ። ከዛ አንፃር አዲስ ዓመት ለመቀበል መጪው ዘመን የሰላም የበረከት የጤንነት እንዲሆን እግዚአብሔርን ለመለመን ሱባኤ ገብተው በጾም የሚያሳልፉት ብዙ ምእመናን አሉ። ከዛ በተጨማሪ ጳጉሜ ሶስት ቀን ሁላችንም እንደምናውቀው ከሰባቱ ሊቃነ መላእክት አንዱ የሆነው የቅዱስ ሩፋኤል ዓመታዊ ክብረ በዓል ነው። ከልጅነታችን ጀምሮ ይሄንን ቀን ከጠዋት ጀምሮ ሩፋኤል አሳድገን እያለን በዚህ ቀን የሚዘንበውን ዝናብ እንደ ጸበል ቆጥረን የምንጠመቅበት ዕለት ነው። ይሄንን ቀን ቤተክርስቲያናችን ርኅወተ ሰማይ ወይም ሰማይ የሚከፈትበት የሰው ልጆች ሁሉ ጸሎት የሚያርግበት ቀን እንደሆነ ቤተክርስቲያን ታስተምራለች። ሌላው በዚህ ወቅት በተጨማሪ ጳግሜን ወር ጸበል በመጠመቅ ምዕመናን ያሳልፋሉ። ይሄ ምሳሌነቱ አዲሱን አመት ለመቀበል መንጻት አዲስ መሆን ንስሐ መግባት ከእግዚአብሔር ጋር መታረቅ የሚገባ እንደሆነ የምናስብበት ነው ማለት ነው። ከቅርብ ጊዜ ወዲህ እንደምንመለከተው የጳጉሜ ወር ከኢትዮጵያ ካላንደር ላይ መነሳት አለበት፣ ዓለም ሁሉ በአንድ አካኬድ መሄድ አለበት ለአሰራርም ለብልጽግናውም ለድገቱም የተሻለ ይሆናል የሚል አንዳንድ አስተያየቶች ይሰጣሉና፣ ከምን የመጣ ነው? ቤተ ክርስቲያንስ ያላት አቋም ምንድን ነው? መጋቢ ሚስጥር እግዚአብሔር ስጥልን። ምንድን ነው? አንደኛ አለማወቅ ነው። አለማወቅም ቤተክርስቲያናችን ጨዋ ደፋር ነው ይባላል። ጨዋ ማለት ያልተማረ ሰው፣ ሳይማር ሲቀር በጣም ደፋር ይሆናል እና የማውቀውን ነገር ነው የሚናገረው። እና ይሄኛው የቁጥር ትምህርት ስለሆነ ቁጥር ትምህርት ደግሞ ብዙ ልፋት ብዙ ጥረት የሚጠይቅ ስለሆነ ሰዎች ይህን ነገር ባለማወቃቸው ምናልባት የራሳቸው እንደኋላ ቀርነት ሊፈቱ ትችሉ ይሆናል እና ከዛ አኳያ ነው ነው ሁለት ለመናገር ቅድም እንደተናገርኩ እዚህ የጳጉሜት ጉዳይ በሚሰላበት ሰዓት እሱ ረቂቅ ነገር ነው ያለው። አንድ ዕለት በዚህ ይሄን ጉዳይ በሚያቀነቀኑትም ሆነ በሌሎቹ አጠቃላይ በሰፊው ዘንድ የሚታስበው አንድ ቀን ማለት ከሀያ አራት ሰዓት ብቻ ነው የሚያስቡት እንጂ ከዛ በታች ያለው ነገር አውቁትም። አንድ ቀን የሚባለው ሀያ አራት ሰዓት ከሀምሳ ሁለት ካልኤት ከሰላሳ አንድ ሳልሴት የሚባል እኮ እነዚህ በሚደመሩበት ሰዓት ደግሞ የሚመጡ ትርፎች አሉ። እና ይህንን ለማወቅ ሀያ አራት ሰአት ከሀምሳ ሁለት ካሌት ከሰላሳ አንድ ሳሌ ሴት፣ ይሄንን ለማወቅ ሀምሳ ሁለት ካሌት ስንት ነው ሲባል፣ በዚህ ስንዴት መሰለኝ አንድ ካሌት ሀያ አራት ሰከንድ ነው። አንድ ካሌት የሚባለው ሀያ አራት ሰከንድ ነው። ሀምሳ ሁለቱን ካሌቶች ስናባዛችን እንዲሆናሉ አንድ ሺ ሁለት መቶ አርባ ስምንት ሴኮንድ ይመጣል። ሀያ አራት ሲባዛ በአምሳ ሁለት ደግሞ ይሄኛው ነው እና ሀያ ደቂቃ ከአርባ ስምንት ሰከንድ ከሰላሳ አንድ ሳልሲት ይሆናል። ይሄንን ስንደምራቸው አጠቃላይ ሀያ አንድ ደቂቃ ከዜሮ አራት ሰከንድ ይመጣል። ትርፍ ይሄንን አባቶቻችን ደምረውን ነኝ ደቂቃዎቹን ደምረው ነው እነዚህም በአጉን አምስት ስድስት እና በስድስት መቶ አምስት ደግሞ ሰባት መቶ ይሄንን ፈረንጆቹ ያውቁታል። ምናልባት አሁን ያለው ትውልድ በምዕራቡ ሆነ በምስራቁ ያለውን በካላንደሩ አንዴ ዝም ብሎ ካላንደር ይሄን ብሎ ይቀበላል እንጂ ወደ ውስጥ ያሉ በባለሙያዎቹ ወደ ኋላ ያለው ነገር ይታወቃል። ስለሚታወቅ ነው እነሱ በካላንደሮች ላይ ጎርጎሮሲያ መቆጣጠላቸው ላይ ጨማምረው ቀናቱን በወራት ላይ ጨማምረው በወራት ላይ ደማምረው የተወሰኑትን ወራት ሰላሳ የተወሰኑትን ወራት ሰላሳ አንድ የተቀረውን ደግሞ ሀያ ስምንት በአራት ዓመት ደግሞ ሀያ ዘጠኝ አድርገውን የሚጠቀሙበት አሁን፣ ይህንን የሚሉ ሰዎች ምንድን ነው? የዚህ የአእምሮ ቅኝ ግዛት የተገዙ ሰዎች ናቸው። ይሄ ኢንቴሌክቹዋል ኮሎናይዜሽን ኮሎናይዝድ የሆኑ ሰዎች ናቸው። ይሄን የሚናገሩ በአእምሮ ከምዕራቡ ዓለም ውጭ ከአውሮፓ እና ከአሜሪካ ውጭ ሌላው ሀገር የሰለጠነ ስለማይመስላቸው ይሄም ደግሞ ብዙ ስለተሰራበት ነው። ምንድን ነው ሲቪላይዜሽን ብዙ ጊዜ ሲነሳ ሲቪላይዜሽን አፍሪካ እንደሆነ ከአፍሪካም ደግሞ ምንጩ፣ ሶርሱ ሶርሱ ኦፍ ሲቪላይዜሽን አፍሪካ እንደሆነ ከአፍሪካም ደግሞ ኢትዮጵያ እንደሆነ ምዕራባውያኑ መስማት የማይፈልጉ ምናገር የማይፈልጉ የሚናገሩት ሁልጊዜ በቃ ሲቪላይዜሽን ሲባል የሚነሳው ግሪክ ሊሆን ይችላል ሮም ሊሆን ይችላል ወዘተ ሊሆን ይችላል እና ይሄን እየሰሙ ያደጉ ይሄን የምዕራቡን ትምህርት እየተማሩ ያደጉ ሰዎች ይህ ኢትዮጵያ የያዘችውን ነገር ሊዋጥላቸው በጣም ይከብዳቸዋል። አእምሯቸው ኦልሬዲ ቅኝ ግዛት ተገዝቷል። ስለዚህ የሚያስቡት የኢትዮጵያ የሆነ ኦድ የሆነ ነገር ልዩ የሆነ ነገር በቃ በዓለም ዘንድ እንደ ዝም ብሎ እንደ ሳንካ የሆነ ነገር አድጎ ስለሚቆጥሩት ያን ነገር አይቀበሉትም። የሆነ ሆነ ግን ይሄ መጽሐፍ ቅዱሳዊ መሰረት ያለው በስነፈለክ በፀሐይና በጨረቃ ምርምሩ ውስጥ አባቶቻችን በጣም ረቀው የተራቀቁበት የተመራመሩበት በማንኛውም የዓለም ሊቅ ፊት የማያሳፍር መሆኑን ቤተክርስቲያናችን ደርሳበታለች። ሰዎቹ ግን እንግዲህ የራሳቸው ከኋላ ግፊት ሊኖራቸው ይችላል፣ አናውቅም። ያን ነገር እየተናገሩ ያሉ። የሆነ ሆኖ ግን እኛ የራሳችን እናውቃለን፣ የራሳችን ይዘናል፣ አባቶቻችን አስተምሮናል። ከእድገትም አኳያ ከሆነ የምዕራባውያኑን ዘመን አቆጣጠር የሚከተሉ ሰዎች አሉ፣ ከኢትዮጵያ የባሰ ድሆች አሉ። ያደያቸው እነሱ ታዲያ የምዕራባውን ስለተከተሉ ነው? እኛ የራሳችን በመከተላችን ደይጠን ከሆነ እነሱ ዘምን ደገዩት? ያ አይደለም። ያ እንግዲህ ፖለቲካዊ የራሱ አካሄድ ይኖረዋል። የሆነው ነው ግን የእኛ አባቶቻችን በትክክል የጨረቃንና የፀሐይ አካሄድ አንድ ቀን ምን ያህል ሰዓት ይፈጃል፣ አንድ ደቂቃ ምን ያህል ነው፣ አንድ ሰክንድ ምን ያህል ነው፣ ከዛ ቦታች ያሉ ሸርታች ምንድናቸው የሚለውን ተመራምረው አባቶቻችን ባገኙት መሰረት ያቆዩልን ስለሆነ ይሄ እድገት ጋር የሚያዘ እድገት በተሰጠው ጊዜ ባለው ሰዓት በሀያ አራቱ ሰዓት ውስጥ ሰው ሰርቶ የሚያመጣው ለውጥ ነው እንጂ የዘመን አቆጣጠር ስለተቀየረ የዘመን አቆጣጠር የምስራቅ ሆነ የምዕራብ ሆነ ክርስትና ሆነ ሌላ ሆነ ስለሚመጣ ነገር አለ። በተሰጠው ጊዜ ምን ሰርቷል ሰው ምን አድርጎበታል የሚለው ነገር እንደ ወሬ እያወሩ ጊዜውን ከሚጨርሱ ሰዎች ስራ ቢሰሩበት ለውጥ ይመጣል፣ ማሰቡ ጊዜ አድማጮቻችን፣ በወርሃ ጳጉሜት ዙሪያ ከመጋቢ ሚስጥር ቀሴ ስንታየው አባተ በምስራቅ አውስትራሊያ ሀገረ ስብከት የሜልበርን ምዕራፈ ቅዱሳን ተክለ ሃይማኖት አስተዳዳሪ እንዲሁም መጋቢ ጥበብ ቀሲስ ቴዎድሮስ ጌታቸው የሜልበርን ደብረገነት ቅዱስ ሚካኤል አገልጋይ ጋር እያደረግን ያለነው ውይይት አልተጠናቀቀም። ቀሪውን በሁለተኛው ክፍል ይዘን እንጠብቃለን። ለኤስቢኤስ ራዲዮ ማርታ ጸጋው ነበርኩ ከሜልበርን